ባህልና ማህበረሰብ ለምሽቱ በቅርቡ ለንባብ በበቃ አንድ መጽሐፍ ዙሪያ የተደረገው ውይይት የመጀመሪያ ክፍል ነው ይዘ የቀረበው። ካለር ኦፍ ደ ስኪን የመጽሐፍ ርዕስ ነው። ደራሲው አቶ ምትኩ አሸብር ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። አቶ ምትኩን ያወያየው አሉላ አመሰግናለሁ አዳነች። ካለር ኦፍ ደ ስኪን የሰው ልጆች የቆዳ ቀለም ነው። የመጽሐፉ ርዕስ እንዳልሽው፣ ዳግም ያገረሽ በሚመስል ዘይቤ ታዲያ ዛሬ ዛሬ በስፋት እየታየ ያለው የዘር ልዩነት በሚል ቀደም ሲል ይታወቅ የነበረው ልዩነት በእርግጥ የዘር አይደለም ብንባልስ አይነተኛ መለያዎች አድርገን የምናያቸው ነጭና ጥቁር መሠረታዊ ቀለማት አይደሉም ብንባልስ? በመጽሐፉ ይዳሰሳሉ። ዛሬ መጀመሪያውን ክፍል ነው የምንወያየው። ወደዚያው ልስወዳችሁ። ጤና ይስጥልኝ አቶ ምትኩ አሸበር እንኳን ደህና መጡ። በቅድሚያ ጤና ይስጥልኝ። እዚህ ስቱዲዮ ተቀብላችሁ ስለ ጋበዛችሁኝ በጣም አመሰግናለሁ። ኮሎር ኦፍ ዘ ስኪን ኢን ፐርስዩት ኦፍ ኢንቴግሬሽን ይላል የሰው ልጅ ቆዳ ቀለምና ውህደትም ፍለጋ በሚል በእንግሊዝኛ ቋንቋ የተጻፈ መጽሐፍ ነው የደረሱት። መጽሐፉ አነጋጋሪ፣ ይበልጥም ከዚህ ቀደም ለምናውቃቸው ሀሳቦች የተለየ እይታ ሊኖረን ብዙ ጥያቄዎችንም እንድናነሳ የሚጋብዝ ነው። በቅድሚያ ግን ይህ መጽሐፍ ለመጽሐፍ ከተንደረደሩበት ስሜት እንነሳ። መጽሐፉ ከቆዳ ቀለም የተያያዙ ጉዳዮች ነው ይበልጡ ነው የሚያወራው? እንደምን ተሳቦ? መጀመሪያ እኔ በስደት መልክ ነው ወደዚህ ሀገር የመጣሁት። ወደ ሰላሳ አምስት ዓመት ሆኖኛል። ይሄ ሰላሳ አምስት ዓመት ከአንድ ሁለት ዓመት በስተቀር በአብዛኛው ሌሎች ስደተኞች በመርዳት መልሶ በመቋቋም ላይ ያተኮረ ስራ ነበረ ስራ የቆየሁት። እንዲያውም ወደ መጨረሻው አካባቢ የዚህ የስደተኞች መርጃ በሂማን ኤንድ ሄልዝ ሰርቪስስ ስር የዛ የእርዳታ ሰጪው ክፍል ዲሬክተር ሁኜም ሰርቻለሁ እና ዋናው ከስልሳ በላይ ሀገሮች ይመጣሉ ስደተኞች ወደዚህ ሀገር ማለት ነው። እና ብዙ እንግሊዝኛ አይችሉም። አገሩን አያውቁትም። ባህሉን አያውቁትም፣ ግን እዚህ መጥተው ተጣጥሮ ሰው እንዲሆኑ ራሳቸው ጠቅመው፣ ቤተሰባቸውም ረድተው፣ ከሀገሩ ህዝብ ጋር ተቀላቅለው እንዲኖሩ የሚያስችላቸው እገዛ እርዳታ በምናደርግበት ጊዜ ይሄንን ሁኔታ በተቻለ ፍጥነት እና ዘላቂ በሆነ መንገድ እንዲያደርጉት የህብረተሰብ ውህደት ላይ ትኩረት ባለው መልኩ ጥናት እና እንደዚሁም ተግባራዊ ስራ ሰርቻለሁ። አሁን መጽሐፉ የጻፍኩት ባለፉት ሶስት አመታት ውስጥ ነው። እኔ ስራ በነበርኩበት ጊዜ ብዙም ውጭ መዘዋወር ኃላፊነት ስለነበረብኝ ቁጭ ብዬ መጽሐፍ እድል አልነበረኝም። አሁን በጥሮታ መልክ ይህን እድል ሳገኝ ግን በዚሁ በህብረተሰብ ውህደት ላይ ያተኮረ እንዴት ነው ሰው ለሰው ሊግባባ ሊስማማ የሚችለው በሚለው ላይ ጥረት ያደረግኩባቸው አንዳንድ ነጥቦች መፈተሽ ጀመርኩኝ፣ መጻፍም ጀመርኩኝ። አሁን ግን ወደ ሶስት ዓመት እንደዚህ ይሆናል። በተለይ ፖሊሶች በጥቁር ወጣቶች ላይ ጭካኔ የተሞላበት አያያዝ እስከ መግደል፣ እስከ ማንቋሸስ፣ እስከ ማሰር የመሳሰሉ ነገሮች እና አንዳንዱ ደግሞ ድርጊት አስከፊ በሆነ መልኩ የሚታይበት ጊዜ ስለሆነ ይሄ ለምን ይሆናል ብዬ ጠየቅኩኝ። ይሄ ዋና የሚሆንበት ምክንያት ሆነ የገባኝ እኔ ምናልባት እነዚህ ጥቁር አሜሪካውያን እዚህ የሚኖሩት ሁለት መቶ ዓመት ሶስት መቶ ዓመት ሞልቷቸዋል እዚህ አገር ግን ምንም እንኳን የነፃነት ውጊያም ተደርጎ ነፃነትን ቢታወጅ እድልን ቢከፈት፣ ሙሉ በሙሉ ግን ነጭና ጥቁር በሚባለው ወገን የመቀራረብና አብሮ የመኖር አብሮ የመመካከር አብሮ የመስራት ውህደት ባለመኖሩ ነው ባለመኖሩ ነው በሚል ያንን ከለር ኦፍ ዘስኪን የሚል አንጎላያ ላይ መመላለስ ጀመረ እና ሁለቱን አጣምሬ ይህንን ታዲያ አንድ ላይ አጋብቼ ለምን በዚህ ነገር ላይ አላሰፋውም፣ በሚል ሰፋ አድርጌ ኢንቴግሬሽን እና ውህደት እና የሰው የቀለም ቆዳ በሚል ላይ አተኩሬ ያለው መልካም። የቀለም ጉዳይ ከሰው ልጅ ቀለም ጋር ነው እርሶ ያያያዙት። ቀለማትን በተመለከተ ግን ብዙ ተጽፏዋል። ገጣሚያን ጽፈዋል። የፍልስፍና ሰዎች ከባህል ጋር የተቆራኙ ከሃይማኖት ጋር የተቆራኙ ጭብጦች አሉበት። ቀለም ብዙዎችን ይማርካል። ቅኔ የተዘረፈለት ነው። እርሶ ስለ ቀለማት የተለየ ስሜት አለዎት። ስለ ሰው ልጅ ቆዳ ቀለምና ስለ ጻፉበት ጉዳይ እንደው ገታ አድርጌ የግሎን ስሜት መኮርኮር ፈልጌ ነው። በተለይ የሚማረኩለት ቀለም አለ? ምን አይነት ቀለም ይወዳል? ቀይ ቀለም ደስ ይለኛል። ለምን እንደሚወዱት ያውቃሉ? የሚመስለኝ አንድ ጉልበት ያለው ይመስላል። ሁለተኛ ብሩህ ነው። ብሩህ ነው። ብሩህ ነው እና ቀይ ሲሆን ወለል ብሎ በመታየቱ ምክንያት ይሆናል እንዳልከው ግን፣ ያው ከፀሐይ የሚመነጭ ነው ቀለም ወይም የፀሐይ ዘርፎች ናቸው። ፀሐይ ብርሃኗ ትሰጣለች፣ ግን እኛ የምናገኘው ብርሃኑን ነው እንጂ የተለያዩ ቀለሞቹን አይደለም፣ አናያቸውም፣ መንገድ ካልተፈቱ ልክ ነው እና ግን ደመና ሲኖር፣ በተለይ ደግሞ የውሃ ርጅራዥ በሚኖርበት ጊዜ በአየር ላይ የፀሐዩ ጨረር ሲሰባበር ሲጎብት ቀስተ ደመና ይመጣል እና ቀስተ ደመና የሚያሳዩ ከሌላ የመጣ አይደለም። ከውሃው የመጣ አይደለም። የፀሐዩ ብርሃን ሲሰባበር ምን መልክ እንደሚወስድ ነው እነኝህ ቀለማት። በሌላ አነጋገር ከብርሃኑ የወጡ ናቸው እና የብርሃን ፍንካቾች ናቸው ማለት ነው። በዛ መልኩ አድናቆትም አለኝ ማለት ነው። በነገራችን ትንሽ ብጫም እንትን ይለኛ ለቀለም ኃይለኛ ፍቅር ከሌለዎት ይህን የመሰለ መጽሐፍ አይጽፉም። ምንም እንኳን ቁም ነገሩ ከቀለም ንቢያል በዚህ ሰዓት የሚከታተሉን አድማጮች ስለሚወዱ ቀለም እያሰቡ እንዲከታተሉን እናድርግና እርስዎ ይበልጡን ስለ ሰው ልጅ የቆዳ ቀለም ነው የጻፉት። ያንን ደግሞ ምናልባትም ከዚህ በፊት ደፍረን ልናይ በማንሞክርበት ጥልቀት ነው የሚመረምሩት። ሶስት መቶ ሀያ ስምንት ገጾች ባለው መጽሐፎ የማይነካኩት ቁልፍ የለም። ብዙ ጉዳዮችን ይነካካሉ። እያንዳንዱን በዚህ ውይይታችን እናመጣለን። ስለ ቆዳ ቀለም ጠባዮች እንመልከት። ስለ ጠባዩ ራሱ ሙሉ ስፍራ ሰጥተውት በመጽሐፉ ይነጋገራሉ። የቆዳ ቀለምን የምንመለከትበት ሁኔታ ከአስተዳደግም፣ ከባህልም እውቀት ካከማችንባቸው ነገሮችም ጋር ሊገናኝ ይችላል ና ምንድን ነው ለሰዎች ቆዳ ቀለም አሁን ያለንን አስተሳሰብ እንዲኖረን ያደረገን በርሶ ጥናት እንግዲህ እኛም ሀገር ኢትዮጵያ እኔ ሳድግ በነበረው ባለውም ሁኔታ የሰው ቀዳቆለም የተለያየ መልክም የተለያየ መልክ ይዞ እንደ መለያ ነገር ማለት ነው። ጥቁሯ ሴትዮ ስታልፍ አየሃት ወይም ደግሞ ሶስቱ ቀያይ ልጆች ሲጫወቱ አየህ ሲባል ዋጋ አይከመርበትም። ላቺ ጥቁር ሴትዮ ማለፍዋንም የሚገልጽ ነው። በአብዛኛው መልኩ መለያ ማበላለት፣ አንዱ ከሌላው የመፈለግ ነገር ሊኖር ይችላል። በዋና መልኩ ግን እዚህ ሀገር እንዳለው ለምሳሌ የጥቁር ቤተ ክርስቲያን የጥቁር ኮሌጅ የጥቁር ሰፈር ይባላል። በእኛ ሀገር የቀይ ቡድን ወይ ደግሞ የዳማ ሰፈር የሚባል ሁኔታ የለም። የቆዳ ቀለሙን ተከትለን የምንመድበው ነገር የለም። እንዳውም እኔ እንዳልከው ዘለቅ ብዬም እንደገባው ምን የሚል አመለካከት አለኝ። በዚያ ዓለም ወደ ሰባት ነጥብ ሁለት ቢሊዮን ሰው ይኖራል። እያንዳንዱ ሰው የራሱ ቀለም አለው ከምናየው ባሻገር ባሻገር እና እንደ እኔ የሰው ቀለም አለ እንጂ የሰዎች ቀለም አል አደለም። በቡድን የሚፈርጀን ሳይሆን የተናጥል የእያንዳንዳችን እንዳሻራችን ነው ነው እንዳሻራችን ነው ብዬ ነው ማምነው። የተገነዝኮትም እንደዛ ነው። እና ያ ሆኖ እያለ አንዳንድ ሰዎች በተለይ እንግዲህ መጽሐፉ በዚህም አገር ያለው ሁኔታ ያተኮራል አይደል? ምንድን ነው የሚለው? ይሄ ጥቁርና ነጭ ብሎ መለየት ወይም ሁለት ህብረተሰብ ማድረግ ከሌላ ፍላጎት የተነሳ ነው ከሌላው ፍላጎት የተነሳ ነው ሲል እንዴት ነው አሁን በተለይ ጥቁር ያነሳን እንደሆነ ተከብሮ የነበረ ቀለም ነው። በቻይናዎች ለምሳሌ የቀለም ንጉሥ ይባላል። ጀርመኖች ከሁለት ሺህ ዓመት በፊት የሰንደቅ አላማቸው ተጨማሪ ምልክት ነው። ደፋር ነው፣ ወኔ ያለው ነገር ነው። ለጦርነትም ሲያዘጋጁ ሮማውያን ቅኝ እንዳያደርጓቸው ይሄ የቀለምን እና እንደዛ ሆኖ ሳለ ባለታሪኮችም እነሆመርም መርም ስለ ኢትዮጵያም ሲጽፉ ነቢዩ መሐመድም ወደ ኢትዮጵያ ተሰደዱ ሲሉ ጥቁር እና ቀይ የሚኖርባት ሀገር መሆኗ ያውቃሉ። ኢትዮጵያ በዛን ጊዜ ጥቁር ወይም ቀይ ሰው በአጠቃላይ የበታችነት ያለው ትርጉም ይዞ አይታይም ነበር በዛን ጊዜ ግን ምንድነው። ከጊዜ ወዲህ በተለይ የኢንዱስትሪ መስፋፋት በመጣበት ጊዜ የሸቀጥ ዕቃ መሸጥ አስፈላጊ በሆነበት ጊዜ ከሌላ ቦታ ደግሞ እንደዚሁ ዕቃ ማስመጣት በሚፈለግበት ጊዜ ኮሎኒያሊዝም መጣ ማለት ነው። እና ኮሎኒያሊዝም ለምሳሌ አፍሪካ ሲገባ፣ ላቲን አሜሪካም ሲገባ፣ ሌላም ኤዥያም ሲገባ ነጮች ነበሩ፣ የበላይነት የነበራቸው ቀኝ ግዛት ያደረጉ ነጮች ነበሩ። እና በተቻለ መጠን እነዛ ጥቁሮች አገልጋይ እንዲሆኑ ለማድረግ የበታችነታቸው እንዲቀበሉ ለማድረግ ጥቁር እንደ ኃጢአት፣ ጥቁር እንደ ደካማ እና ኢቭን የሰው ዘር እንዴት ነው በጥቁርና በነጩ መካከል ያለው ልዩነት ለማስረዳት ተብሎ አንጎል መጠኑ ይለካ ነበር። ለማሳነስ አይነት መንገድ ሁሉ አይነት ምርምር ይደረግ ነበር። ኋላ ግን እያደረገ ሳይን ሲስፋፋ በተለይ ዲኤንኤ በመጣበት ጊዜ የኔና ያንተ ወይም ደግሞ የኔና ያንተ የሌሎችም ሰዎች የዲኤንኤ ውጤት ሲመጣጠን ግን ነጩም ጥቁርም ሁሉ ይጨምራል። በጣም በጣም በጣም በጣም የተጠጋጋ እንደውም ልዩነት አለ ብለ እስከዳግዝ ድረስ ያለ ግንኙነት ነው ያለው ዝምድና ነው ያለው። ስለዚህ የኔ እምነት ከዛ የመነጨ ነው እና እዚህ ያሉት አብዛኞቹ የጥቁር ህብረተሰቦች በባሪያ ንግድ ጊዜ የመጡ ናቸው እና እንግሊዞች ምዕራብ አፍሪካ በያዙበት ጊዜ ምዕራብ አፍሪካ ያሉ ጥቁሮች፣ በአፍሪካ በመላ ያሉ ጥቁሮች አናሳ ፍጥረቶች ናቸው ብሎ ያምኑ ስለነበረ እነዛን እንደ እንስሳ በመጠቀም ሊያሰሯቸው፣ በሚመሯቸው በሚያዟቸው ሁኔታ ከዛ አልፎ መሸጥ መለወጥ አለባቸው ተብሎ አሜሪካ ድረስ እንደ ዕቃ ተሽጠዋል ማለት ነው። በዛ መጥቶ እንግዲህ ይሄ ሁኔታ ምን አዝለዋል ማለት ነው እዚህ ያሉ ጥቁሮች የጎደልባቸው ናቸው፣ ትክክለኛነት የላቸውም የሚል አይነት አመለካከት ተደርቦበት ምንም እንኳን የፖለቲካ ነጻነት ቢኖር የስራም ነጻነት ቢኖር የመሳሰሉ ነጻነት ቢኖር ይሄ ቀለሙ በጣም ልዩነት እንዳለው በማቅረብ በትምህርት ቤትም ቤት በመግዛትም ሱቅ ገብተ ዕቃ መግዛት በምትፈልግበት ልዩ ልዩ ቦታ የዚህ የቀለም ልዩነት ነጻ ብራቅ የሚታይበት ሁኔታ ተፈጥሯዋል ማለት ነው። ያ የአስተሳሰብ ነጻነት ገና አልተደረሰበትም አልተጨበጠም ነው። ከዚህ ሁሉ ዘመናት ትግል በኋላ ግቡ ላይ በመንገድ ላይ ያለ ነገር ነው እንጂ። ለዚህም ነው ይሄ መጽሐፍ ምናልባት ይሄንን ሂደት ያራምደዋል የሚል እምነት በማድረግ ነው። የነጻነት ትግሉንና የዚህን አገር ለነጻነት የተደረገ ለሲቪል መብት የተደረገ ትግልም በመጽሐፎ የሚያጣቅሱበትን ሁኔታ መለስ ብለን እንቃኛለን። ወደ ዋናው ጉዳይ እንሂድ። አቶ ምትኩ መጽሐፎ ቀደም ብዬ የጠቀስኩት የሰው ልጅ ቆዳ ቀለምና ውህደት የሚለው መጽሐፎ ከቆዳ ቀለምም የጠለቀና ሰፊ ትኩረት ያለው መሆኑን የቀለም ጉዳይ በማስረዳት ነው የሚንደረደሩት። የቆዳ ቀለም በልዩነት ለማሸነፍ ከሚሞከረው በላይ ለውደት በሚደረግ ጥረት የተሳካ ማድረግ ይቻላል የሚል ተስፋንም እንደያዙ በመጻፍዎ ይፈነጥቃሉ። እስኪ ስለ መጻፍዎ አላማ ገፋ አድርገን እንመልከት። ቅድም የታዘቧቸውን ነገሮች ክፍተት አሉባቸው ያሏቸውን ነግረውናል። ለምን ጻፉት ይህን መጽሐፍ? መጽሐፉን ለምንጻፉት አቶ ምትኩ አሸብር ያብራራሉ። ሌሎች ያልተመለሱ ጥያቄዎችንም ያነሳሉ። በጥልቀት የተመለከቱትን የቀለም ጉዳይ ይልቁንም ደግሞ የሰው ልጆች የቆዳ ቀለም በተከታታይ ፕሮግራሞቻችን እናቀርባለን። ለአሁኑ ግን አቶ ምትኩ አሸብርን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።